የኢትዮጵያ መንግስት ሙስናን ካሁኑ በተሻለ ዘዴ ለመታገል መነሳሳቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን በሰጡት ጋዜጣዊ መግለጫ ድጋሚ አስታውቋል። በሙስና የተጠረጠሩ ግለሰቦችና ተቋማትን የሚመረምር አዲስ የሙስና ጉዳይ መርማሪ መስሪያ ቤት መክፈቱንም ገልጸዋል። በሙስና የተጠረጠሩት አንዳንድ የገቢዎችና ጉምሩክ እንዲሁም የኢትዮ ቴሌኮም አመራር አባላት በቁጥጥር ስር መዋላቸውን የመንግስት መገናኛ ብዙኃን ዘገባ አመልክተዋል። ይሁንና በቁጥጥር የዋሉት ከፍተኛ የአመራር ባለስልጣናት አይደሉም በሚል ብዙዎቹ ቅሬታቸውን ከማሰማት አልተቆጠቡም። ጠቅላይ ሚኒስትሩ በመግለጫው ወቅት እንደገለጹት ከፍተኛ የአመራር አባላት በሙስና እስካሁን ተጠያቂ ያልሆኑበት ምክንያት ይህን ማድረግ የሚያስችል የቀረበ ማስረጃ ስለሌለ ነው ብለዋል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ደኢታ አቶ ዛዲቅ አብርሃ አዲስ አበባን ጨምሮ በኦሮሚያ፣ አማራ፣ ትግራይ እንዲሁም በሌሎች ክልሎች ማስረጃ በተገኘባቸው ላይ እርምጃ እየተወሰደ መሆኑን ጠቅሰው በኃላፊነት መጠየቅ ሲገባቸው አልተጠየቁም ስለሚለው ወቀሳ ሲያብራሩ ግን ጠቅላይ ሚኒስትሩ እንዳሉት ከሜት ባለፈ ማስረጃ ካለ ከዚህም በላይ ሊወሰድ ይችላል። ሆኖም አንድ ሰውን በሙስና ጠርጥሮ ማሰር ቀላል ነገር አይደለም፣ ከባድ ነገር ነው። የሰውን ነጻነት ነው የምንገፈው። በቂ ማስረጃ በህግ በተቀመጠው የማስረጃ ስታንዳርድ ካልሆነ በስተቀረ አንድ ሰው ዝም ብሎ በሀሜት አይታሰርም። እንትን አይል መንግስት ጥልቅ ታድሶ አደረግኩ ማለቱን ተከትሎ ስልጣናቸውን ያለግባብ የተጠቀሙት ባለስልጣናት ላይ እርምጃ እንደሚወስድ ማሳሰቡ ይታወሳል። በዚህ መሰረት በመቶ የሚቆጠሩ የመንግስት ባለስልጣናት ማሰሩን የመንግስት መገናኛ ብዙኃን ይጠቁማሉ። አንዳንዶች ግን ይህ እርምጃ በሙስና ተዘፍቀዋል በሚለዋቸው ከፍተኛ ባለስልጣናት ላይ ሳይሆን በዝቅተኛ የአመራር አባላት ላይ ያነጣጠረ ነው ይላሉ። ትንሽም ሆነ ትልቅ ሙስና አጸያፊ ነገር ነው የሚሉት አቶ ዛዲግ መንግስት ከፍተኛ ባለስልጣን ላይ እርምጃ እየወሰደ እንደሚገኝ ተናግረዋል። ትልልቅ ኃላፊዎች ላይ እርምጃ ወስደዋል። ትንሽ አሳዎች ብቻ አይደለም። ቁጥራቸው ይለያይ ይሆናል። ኖርማሊ የትልቁ ኃላፊ ቁጥር ና የትንሽ ከታች ያለው ሰራተኛ ቁጥር በመሰረቱ ይለያያል። ሰው እሱ የሚያመጣው ቤዛቸው ራሱ ቁጥሩ የሚያመጣው እንትን አለ። የአንድ ከፍተኛ ኃላፊ ጥፋት እንደሌላው ሌላው የሚታይ አይደለም። ፖለቲካሊ ሲታይ ጥፋት ነው። ከህግ አንጻር ሁለቱም ጥፋት ነው። ፖለቲካሊ ሲታይ ግን ዳሜጅንግ ነው። በከፍተኛ ኃላፊዎች ላይ ከዚህ ቀደምም ጠቅላይ ሚኒስትርን ጨምሮ የቀድሞ ታምራት ላይኔ ጠቅላይ ሚኒስትር ነበሩ። የመከላከያ ሚኒስትሩ አቶ ስዬ አብርሃ፣ ከዛም በኋላ የገቢዎች ና ጎኖ ባለስልጣን ሚኒስትሩ ከዛም በኋላ የአሁንም በየተዋዱ እየመጣ ያለ ነገር አለ። በከፍተኛ ሀላፊ ላይ ማስረጃ ሲገኝ ያለ ርህራሄ እርምጃ የሚወስዱ መንግስት ነው። በሀገሪቱ ተስፋፍተዋል ለሚባለው ሙስና በተለያዩ የመንግስት ተቋማት ያለው የስርአት ማለትም የክትትልና ቁጥጥር ጉድለት ተጠያቂ መሆኑን በአዲስ አበባ ዩኒቨርሲቲ በልማትና ፖሊሲ ጥናት ተቋም መምህር የሆኑት ዶክተር ተገኘ ገብረ እግዚአብሔር ለዶቼቬለ ገልጸዋል። ይህ ክትትልና ቁጥጥር ቦታ ላይ ተግባራዊ እንዲሆን ሊደረግ የሚገባውንም ሲያስረዱ አንድ ተቋም የሆነ ማንዴት ይኖራል፣ የሚሰራው ስራ ይኖራል። ያንን ስራ ከሀስ ከፈ እንዴት እንደሚሰራ ሰው ዲዛይን ይሆናል። ያ ዲዛይን የሚሆነው ሲስተም እነኚህን ነገሮች አንቲሲፔት አድርገ ወደፊት ተመልክቶ እንደዚህ ዓይነት ቀዳዳች ሊኖሩ ይችላሉ። እነኚህን እንዴት እንድፈ ነው የሚለው ነገር ወደም መጀመሪያ መታሰብ ይኖርበታል። ለምሳሌ የተለያዩ ዲፓርትሜንቶች ማቋቋም የሚያስፈልግ ከሆነ እ ዲፓርትሜንቶች ማቋቋም ሊኖርበት ይችላል። የተለያዩ ዲፓርትሜንቶች ደግሞ እንዲናበቡ የሚያስፈልግ ከሆነ አንዱ የአንደኛው ስራ ሌላው ሌላው ደግሞ የአንዱን ስራ ቼክ ማድረግ ካለበት ያ ነገር እንዲኖር እንደ ኦርጋናይዜሽናል ስትራክቸር ራሱ መጀመሪያ ሲሰራና ሲነደፍ ዲዛይን ሲደረግ ኮራፕሽን ሊያመጡ የሚችሉ ጉዳይ ችን ተመልክቶና አይቶ እነሱ እንዳይኖሩ በሚያስችል መንገድ ቼክን ባላንሱ መሰራት ያለበት ይመስለኛል። የኢትዮጵያ መንግስት የባለስልጣናቶች ግልጽነት ለማጠናከርና ሙስናን ለመከላከል ሀብታቸውን ወይም ንብረታቸውን እንዲያስመዘግቡ የሚደነግግ ህግ በ2002 ዓ ም አውጥተዋል። ይህን ህግ እንዲያስፈጽም አላፊነት የተሰጠው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በአጠቃላይ የ45 ሺህ ግለሰቦች ሀብት ለመመዝገብ አቅዶ ነበር። በዚህም መሰረት ከ20 ሺህ በላይ የሚሆኑ ባለስልጣናት ንብረታቸውን ያስመዘግብም መዘግብም የምዝገባውን ውጤት በተመለከተ እስካሁን በይፋ የተባለ ነገር የለም። በሙስና ላይ ጥናት የሚያካሄደው ትራንስፓረንሲ ኢንተርናሽናል የተባለው ተቋም በ200 ዓ.ም ባደረገው ጥናቱ ኢትዮጵያን ከ168 አገሮች 103ኛ ደረጃ ላይ ማስቀመጡ ይታወሳል። ጉቦን ጨምሮ ህገወጥ የገንዘብ ዝውውርና የመንግስት ግዢ ዋና የሙስና መንስኤ መሆኑንም የተቋሙ ዘገባ ጠቁመዋል።